ትኩረት በአፍሪካ የቀድሞ የኮንጎ ምክትል ፕሬዚዳንትና የኮንጎ ነፃ አውጪ ንቅናቄ መሪ ዣን ፒየር ቤምባ ጥፋተኛ ናቸው ሲል ዴንሃግ ኔዘርላንድ የሚገኘው ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ሰኞ ዕለት ብይን አስተላልፏል። የአማጺ መሪው ከ14 ዓመታት በፊት ለተፈጸሙ ግድያዎችና የቁም ስቅሎች ዋነኛ ተጠያቂ መሆናቸው በተደጋጋሚ በመጠቀሱ ብይኑ በብዙዎች ዘንድ የተጠበቀ ነበር። ቁጥራቸው 1500 የሚደርስ የኮንጎ ነጻ አውጪ ንቅናቄ በእንግሊዝኛ ምጻሩ ኤምኤልሲ ወታደሮች እንደ ጎርጎሮስ አቆጣጠር በ2002 ዓ.ም በጎረቤት ሀገር መካከለኛው አፍሪካ ሪፐብሊክ በርካታ ሴቶችን ወንዶችንና ሕፃናትን በማሰቃየት እንደገደሉ ይጠቀሳል። ዣን ፒየር ቤምባ በበኩላቸው ወታደሮቻቸው ከሳቸው ቁጥጥር ውጭ የነበሩ መሆናቸውን በክስ ሂደት ወቅት በተደጋጋሚ ተናግሯል። ብራዚላዊቷ የማልዳኛ ሲልቪያ ሽታይነር በወቅቱ ዣን ፒየር ቤምባ ለወታደሮቻቸው መመሪያ ይሰጡ የነበሩ መሆናቸው በራሱ ማስረጃ ነው ብሏል። በአጠቃላዩ ወታደራዊ ተልዕኮ ወቅት ወታደራዊ አመራሩ ይሰጥ የነበረው በቤምባ ሲሆን መካከለኛው አፍሪካ ሪፐብሊክ ውስጥ የነበሩ ወታደሮቻቸውም በሳቸው ቁጥጥር ስር ነበሩ ሲሉ አክሏል። ኤም ኤል ሲ ሶልጀርስ ባይ ፎርስ የኮንጎ ነጻ አውጪ ንቅናቄ ወታደሮች ኃይል በመጠቀም እያወቁ ሆን ብለው ጥቃት በመፈጸም ፀያፍ በሆነ መንገድ የሴቶችን ማንኛውንም የተከፈተ አካል ደፍረዋል። እናም ሲቪል ማህበረሰብ ጥቃት የደረሰበት እንደተባለው በአጋጣሚ ሳይሆን ሆን ተብሎ ቀዳሚ ዒላማ ተደርጎ በመሆኑ ፍርድ ቤቱ ውሳኔ ላይ ደርሷል። ከ14 ዓመታት በፊት መካከለኛው አፍሪቃ ሪፓብሊክ ውስጥ በዋናነት በደሉ የተፈጸመው የወቅቱ የአገሪቱ ፕሬዝዳንት አንጌ ፌሊክስ ፓታሲ ላይ በተቃጣው መፈንቅለ መንግስት ሙከራ ወቅት ነው። የኮንጎ ነጻ አውጪ ንቅናቄ መሪ ወታደሮቻቸውን ወደ ጎረቤት ሀገር የላኩት ፕሬዚዳንቱን ከፍራንሷ ቧዚዝ መፈንቅለ መንግስት ጥቃት ለመታደግ ነበር። በእርግጥ ፍራንሷ ቧዚዝ እንደ ጎርጎሪዮስ አቆጣጠር በ2003 ዓ ም ፕሬዚዳንት አንጌ ፌሊክስ ፓታሴ ላይ የተሳካ መፈንቅለ መንግስት ማከናወን ችለው ነበር። እሳቸውም ታዲያ አልቀረላቸውም። በጉልበት ከያዙት ስልጣን ከ10 ዓመት ቆይታ በኋላ በተመሳሳይ መፈንቅለ መንግስት ተሰናብቷል። ባለፈው ሰኞ የኮንጎ ነፃ ውጪ ንቅናቄ መሪ ዣን ፒየር ቤምባ ጥፋተኛ የተባሉበት በደል ጎረቤት ሀገር የላኳቸው 10500 ወታደሮች በክፍያ ፈንታ ወንድ፣ ሴት፣ ህፃን አዋቂ ሳይሉ አስገድደው እንዲደፍሩ ተፈቅዶላቸዋል በሚል ነው። ከቀረቡት ምስክሮች እንደተሰማውና ከአጠቃላይ የፍርድ ሂደቱ እንደተብራራው ሚስተር ዣን ፒየር ቤምባ ወታደራዊ አዛዥ በነበሩበት ወቅት የጦር ወንጀል ድርጊት በመፈጸም ሰብአዊነትን በመጻረር ግድያ በመፈጸማቸው በአንቀጽ 28 ሀ እንዲሁም ሰብአዊነትን በመጻረር በአስገድዶ መድፈር ድርጊት በአንቀጽ ሰባት ሰረዝ አንድ ሰ መሰረት ፍርድ ቤቱ ጥፋተኛ ሆኖ አግኝቷቸዋል። 71g of the statute ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ዣን ፒየር ቤምባ ላይ የጥፋተኝነት ውሳኔ ባስተላለፍበት ዕለት የቀድሞ የኮንጎ ነፃ አውጪ ንቅናቄ አባልና የቤምባ ቀኝ እጅ ዣክ ዦሊም ተገኝተው ነበር። ንቅናቄውን የመሠረቱት እሳቸው ናቸው። በአጠቃላይ የፍርድ ሂደቱ ፕሬዚዳንት ቤምባ ጥፋተኛ ለመሆናቸውን አስረግጠው ተናግሯል። ፍርድ ቤቱም ግራ ቀኙን በጥንቃቄ ቃኝቷል። ሆኖም በውጤቱ ተበሳጭተናል ብሏል። ብራዚላዊቷ ዳኛ ግን ቤምባ ወደ እስር ቤት እንዲመለሱ በተጨማሪ ወስኗል። በመቀጠልም ሚስተር ዣን ፒየር ቤምባ ጎንቦ እስኪ በየንባቸው ድረስ በእስር እንዲቆዩ ፍርድ ቤቱ ወስኗል። የሰኞ ዕለት ውሳኔ በዓለም አቀፉ ፍርድ ቤት ታሪክ አራተኛው መሆኑ ነው። በአሁኑ ወቅት ከ20 ማያንሱ አፍሪቃውያን በዴናጎ ፍርድ ቤት ክሳቸው እየታየ ነው። አፍሪቃውያኑ ፍርድ ቤቱ እኛ ላይ ብቻ ሲሆን ይበረታል ሲሉ በተደጋጋሚ ቅሬታ ያቀርባሉ። አንዲት የኮንጎ ነጻ አውጭ ንቅናቄ ደጋፊ በበኩላቸው ምንም አዲስ ነገር የለውም፣ ሁሉም ነገር ሆም ብለው ነው ይሄ ለአፍሪቃ እጅግ የሚያሳዝን ነው ሲሉ ለዶቼ ቬሌ ተናግሯል። ማሰቃየትና አስገድዶ መድፈርን እንደ ጦር መሳሪያ መጠቀም ቤምባን ጥፋተኛ ያደረጋቸው በመሆኑ የዓለም አቀፍ ፍርድ ቤቱ የክስ ሂደት በዓለም ዙሪያ ከፍተኛ ትኩረት ስቦ ነበር። ውሳኔው በማኅበራዊ መገናኛ ዘርፎችም መነጋገሪያ ሆኗል። አንዲት የኦንላይን ተጠቃሚ በበኩላቸው በአስገድዶ መድፈር የጦር ወንጀል የተከሰሱ ግለሰብ ላይ ሶስት እንስት ዳኞች ለመጀመሪያ ጊዜ ውሳኔ ሲያስተላልፉ መመልከትን ያህል ጠንካራ ነገር የለም ሲሉ አስነብቧል። እንደ ጎርጎሮስ አቆጣጠር በ2008 ዓ.ም የዛሬ 8 ዓመት በወረሃ ግንቦት በቁጥጥር ስር የዋሉት ቤምባ ላይ የክስ ሂደቱ የጀመረው ከሁለት ዓመታት በኋላ ህዳር ወር ውስጥ በ2010 ዓ ም ነበር። ጥፋተኛ የተባሉት የኮንጎ ነፃ አውጪ ንቅናቄ መሪ ዣን ፒየር ቤምባ ላይ ብይኑ ወደፊት ይሰጣል። ያኔ ሰውየውን የሚጠብቃቸው የዕድሜ ልክ እስራት ነው። ፕሬዝዳንታዊ ምርጫ በቻድ የነገ ሳምንት ሚያዝያ 2 ቀን 208 ዓ ም ይካሄዳል። በቻድ የምርጫ ዘመቻ ዋዜማ ግን ከወዲሁ የአገሪቱ መንግሥት ፕሬዝዳንት ኢድሪስ ዴቢን በመቃወም ሰልፍ የሚያደራጁ ተቃዋሚዎችን ማሰር ጀምሯል። የሲቪል ማኅበረሰቡ ቢያንስ አራት ታዋቂ ተወካዮች ውህኒ መውረዳቸው ተዘግቧል። እየቀለድን አይደለም። የቻዱ የደህንነት ሚኒስተር አህመድ መሐማት ባለፈው ሳምንት የተናገሩትን የሰማ ንግግራቸውን በአጭሩ ቢያሰፍረው ድምፀቱ ይኸው ነው። ሚኒስትሩ በአገሪቱ ብሔራዊ ሬዲዮ ጣቢያ ባስተላለፉት መግለጫ እጩ ተወዳዳሪዎች በምርጫ ዘመቻ ላይ ብቻ እንዲያተኩሩ አስጠንቅቀዋል። በምርጫ ዘመቻው ወቅት ከምርጫ ቅስቀሳ ውጪ ማናቸውም የአደባባይ ሰልፍ በአጭሩ ክልክል ነው። የመንግስት ከፍተኛ ባለሥልጣናትም ሆኑ የጸጥታ አስጠባቂዎች ይህን ውሳኔ በንቃት ሊከታተሉ ይገባል። በቻድ ካለፉት ሳምንታት አንስቶ የጀመረው ተቃውሞ ፕሬዚዳንታዊ ምርጫ ሊደረግ በጣት የሚቆጠሩ ቀናት በቀሩበት በአሁኑ ወቅትም እንደቀጠለ ነው። የአገሪቱ የሲቪል ማኅበረሰብ አባላት ተወካዮችና ተቺዎች ፕሬዝዳንት ኢድሪስ ደቢ ዳግም ለፕሬዝዳንትነት እወዳደራለሁ ማለታቸውን አጥብቀው በመቃወም ላይ ናቸው። ዴቢ ካለፉት 26 ዓመታት አንስቶ በስልጣን ላይ ይገኛሉ። ፕሬዚዳንቱ ከ12 ዓመት በፊት እንደ ጎርጎሪዮስ አቆጣጠር በ2004 ዓመት ለሁለተኛ የስልጣን ዘመን ለመወዳደር የአገሪቱን ሕገ መንግሥት አሻሽለውት ነበር። ዛሬ ለአምስተኛ ጊዜ ለመወዳደር ማንከልክሎይን ሲሉ ቀርበዋል። አብዛኛው የቻድ ነዋሪ የፕሬዝዳንት ኢድሪስ ዴቢ ዘመን እስኪያበቃ የታከተው ይመስላል። በሀገሪቱ በርካታ የተቃውሞ ንቅናቄዎችና ሰልፎች በተደጋጋሚ ተደራጅቷል። ከእነዚህ መካከል በፈረንሳይኛ በቃ የሚለውና ሲበዛ በዛ ነው እንዲሁም ታክቶናል የተሰኙት ይገኙበታል። ናጆ ካይና በቻድ ታክቶናል የሚል ትርጓሜ የተሰጠው ህዝባዊ ንቅናቄ ቃል አቀባይ ናቸው። የዛሬው መግለጫ እንዲያውም በውሳኔያችን እንድንጸና ነው ያደረገን። የታቀደው ሰልፍ ይደረጋል። ዴቢ ለዳግም ስልጣን እንዳይወዳደሩ ጥሪ ያስተላልፈናል። ያ ድርጊታቸው የከፋ መዘዝ ያስከትላል ብለናል። የመጥፎ አመራራቸው ውጤትን በቅርቡ ሊያገኙና ሊሰናበቱ ይገባል። በቻድ በተለይ ታክቶናል የሚል ትርጓሜ የተሰጠው ህዝባዊ ንቅናቄ ቄ በርካታ ሰልፈኞችን ማደራጀት ችሏል። እንዲህ ከቀንቀን ቀን የተቃውሞ ሰልፍ እየተደረገባቸውም ቢሆን ፕሬዚዳንት ዴቢ ግን ተቃውሞውን ከቁብም የቆጠሩት አይመስል የቻድ መንግስት የመወዳደር መብት አለው እና አሳ ለምን ሲባል ነው የሲቪል ማህበረሰቡ የሚቃወመው ሲሉ ፕሬዚዳንቱ በምርጫ ዘመቻ ወቅት በመዲናዊቱ ኒያሚ ለተሰበሰቡ በሺዎች የሚቆጠሩ ደጋፊዎቻቸው ጥያቄ አቅርቧል። የፖለቲካ መርሃ ግብር አለን በዚያም ብዙ አሳክተናል። የተረጋጋ ሰላማዊና የሚያብብ አገር ነው ያለን ሲሉም ተናግሯል። የታክቶናል ህዝባዊ ንቅናቄ በቻድ ከሚገኙ ሌሎች በርካታ ንቅናቄዎች ጋር የፊታችን ማክሰኞ የአደባባይ ሰልፍ ለማድረግ ጥሪ አስተላልፏል። በቃ ከተሰኘው የሰብአዊ መብት ህብረት ንቅናቄ መሐማት ኑር አህመት ኢቤዱ የተቃውሞ ሰልፍ ጥሪ ወረቀት በትኗል በሚል በፖሊስ ጥበቃ ስር ናቸው። የቻድ የሰራተኛ ማኅበራት ጥምረት ምክትል ስራ አስኪያዥ ሚሼል ባራካ የቻድ መንግስት ድርጊትን ኮንኗል። የቻድ ህገ መንግስት የመሰለፍና በትረ ስልጣኑን ዝንተ ዓለም ጨብጦ ለመቆየት የሚሟሟት መንግስትን የመቃወም መብት አጎናጽፎናል። እናም መንግስት ራሱ ህገ መንግስቱን እየጣሰ ነው። ሚሼል ባራካ የጥምረታቸው ዋና ስራ አስኪያጅ በቅርቡ ወህኒ በመውረዳቸው የተነሳ አመራሩን የሚሰጡት እሳቸው ናቸው። የሥራ ባልደረባቸው የደረሰባቸው የእስር እጣ የእኔም ይሆናል ሲሉ በፍርሃት እንዳላፈገፈጉ ተናግሯል። ሆኖም ግን ሁሉንም ነገር ነቅተው እንደሚጠብቁ ለዶች ቬሌ ተናግሯል። ንቅናቄው ሰላማዊና በህገ መንግስቱ ጥበቃ የተደረገለት ነው። ያቀረብነውን ጥያቄያችንን ችላ ብለን ዝም አንልም። እስካሁን የሲቪል ማህበረሰቡ አራት ዋነኛ ተወካዮች እስር ቤት ይገኛሉ። የቻድ መንግስት ተቃውሞ የሚያስነሱበትን በሙሉ ልሳናቸውን ለመዝጋት የቆረጠ ይመስላል። ፕሬዚዳንት ኢድሪስ ዴቢ ከሁለት አስርተ ዓመታት በላይ በዘለቀው ዘመነ ሥልጣናቸው እንዲህ ጠንካራ ተቃውሞ ገጥሟቸው አያውቅም። ሆኖም ፕሬዚዳንቱ አንዳችም ቁብ አልሰጣቸውም። እንደውም ከወዲሁ ምርጫውን በዝረራ ነው የማሸንፎ ሲሉ መዛት ጀምሯል። በእርግጥ ምርጫውና ይዞት የሚመጣው ተቃውሞ ምን ሊያስከትል እንደሚችል ለማወቅ ጥቂት ቀናት መጠበቅ የግድ ነው።